በቤንሻንጉል ጉሙዝ ክልል ከሚያዝያ 17 ቀን 2011 ዓ ም ጀምሮ በዳንጉር ወረዳ ከዚያም ካለፈው ጳጉሜ ኖር 2012 ዓ ም ወዲህ ደግሞ እስካሁን ፍጹም ጭካኔ የተሞላበት የሰው ልጆች በስለት በጅምላ እየተጨፈጨፉ በጅምላ በአንድ ጉድጓድ እየተቀበሩ ዋይታና ሰቆቃውን ማስቆም አልቻል ብሎ ቀጥሏል። በተደራጁ ታጣቂ ቡድኖች በህግ በተከለከሉ ስለታማ ቁሶች ሳይቀር የሚፈጸመው ጥቃት እንዲቆም የህዝብ ተወካዮች ምክር ቤት ጠይቋል። የሀገሪቱ ጠቅላይ ሚኒስትርም በቦታው ተገኝተው መክረዋል። ውጤት ግን የለም። በአዲስ አበባ የሚኖሩ የመተከል ተወላጆች በመንግስት ላይ ያጣነውን እምነት የሃይማኖት አባቶችና መገናኛ ብዙሃንም ነፍገውናል፣ ይህ ሁሉ ግፍና ጭካኔ በመቶ ሺዎች የሚቆጠሩትን ሲበላ የታሉ ይላሉ። ድምፅ ለመሆን እየጣሩ መሆናቸውን በመግለጽ አቶ በላይ ሀፉ ይህንን ቅሬታ ከሚያቀርቡት መካከል አንዱ ናቸው የላቸውም ከብቶቻቸውም ሙቶ አልቀዋል። አሁን እና በዚህ አይነት መንገድ ላይ ነው ያለ ነው። እንግዲህ እርዳታዎች በአግባቡ እየደረሱ አይደለም። ምክንያቱም ከሁለት መቶ ሺህ ሰው በላይ ተፈናቅሎ ነው ያለው። ከሁለት መቶ አምሳ ምናምን አካባቢ የተፈናቀሉት አምሳው እዚህ ነው ያለው። ሁለት መቶ ታች ነው ያለው ታች ምልል በቀሩት በሰባቱ ወረዳዎች ውስጥ ባሉ ትናንሽ የንጉስ ቀበሌዎች በተወሰኑ ቦታዎች ላይ ነው ያለው። ለምሳሌ በታስብ ድባጤ አለ፣ በርበር አለ፣ ጋሌሳ አለ፣ ቡለን አለ፣ ዶቢ ባሩዳ፣ ወንበራ፣ ዳንጉር ወይም አምቡክ ብለን የምናስበው ጋግል ገልበለት ከዛ በኋላ ደግሞ ጉባ ስተሰብነ ይሄ ሁሉ ያለው። ለዚህ ህዝቡ ግን እርዳታ እየደረሰ አይደለም። እንደዚህ በምንልበት እነማን ናቸው ይህንን የሚያደርጉ ስትላቸው፣ የመንግስት ሰዎች አሉበት ወይ? አሉበት። አብረን ያደግናቸው ልጆች ናቸው ይህንን ያደርጉ። ለምን ዛሬ እኛ እንሞታለን? ምን አድርግ ምን አጠፋን? እኛ የዜጎች ሰብአዊ ክብር ተጥሶ ሞት በክልሉ ሲረክስ ያልሄድንበት የመንግስት አካል ይሁን ተቋም የለም፣ የሚሉት አበራ እንደሻው የተባሉ ሌላ ሰው። ስድስት ወር አካባቢ ሊሆን ነው እንግዲህ በተለይ ይህ ቅርብ አሁን እየተፈጠረ ያለው ቀውስ እልቂት እና የዘር ጭፍጨፋ፣ የማንነት ጭፍጨፋ ስድስት ወር ሊሆነው ነው። እዚህ መቼ ነው የሚቆመው? አናውቅም። በጣም ይገርማል። አናውቅም። እንዴት ሰው ከአንድ ከሁለት ከሶስት ስህተት እንዴት አይማርም? ምንድን ነው ይሆን? አቶ በላይ ሀሩ የነገሩ አዝማሚያ በተፈጥሮ ሀብት የታደለው ይህ ክልል ላይ ያለውን ህዝብ ከስፍራው የማስወጣት ስውር እቅድ ያለበት ይመስላል፣ በማለትም በምሬት ተናግረዋል። አንተ የተወለድክበት መንደር ተቃጥሎ አመድ ነው ብሎ ቢነግሩ ሰዎች የተወለድክበት አብሬ አደገ ገሌ ገሌ ገሌ እኮ ትናንትና ታረደ ብሎ ቢነግሩ አብሬ ሄደ አለም አልቀስ አብሬ እኔ እጃ አላለቅስም፣ አብሬ አላለቅስም፣ ወንድሜ የሙቶ ወንድሞች አቦቶች ምናምን አብሬ አድግ ስንት ነገር አብሬ በልጅነት ያሳለፋቸው ያ መንደር አብሬ የወደግኩበት የተጫወትኩበት መንደር ዛሬ አለ የለም፣ የለም፣ ተቃጥሏል። ንብረት የለም። አለቀ የክልሉ አመራር ከህብረተሰቡ ጋር ያለመደማመጥና የሀሳብ ልዩነት መኖሩ የሕጻናትንም ሞት ሊያስቀር አልቻለም የሚሉት አቶ አበራ የክልሉ ህገ መንግስት መዋቅርን ማሻሻል ያልተቻለበት ምክንያትም ለዚህ ጉዳይ ዋነኛ ምክንያት ነው ይላሉ። የክልሉ ህገ መንግስት ባለቤት የሆኑ ያልሆኑ የሚያስቀምጠው ነውር ነው። በትክክል ለሕዝብና ለሀገር የሚጨነቅ መሪ ቢኖር ይህን ለምን አያርም? ለሕዝብ የቆመ የሕዝብ ተኳይ ምክር ቤት ካለ ይህን ለምን አያርም? ለምን አያስተካክሉ? ሰላ የሟቾቹን ቁጥር ራሱ ስንት ሲሆን እንደሆነ አላቀ። መንግስት አግሬሲቭ የሆነ ሚሊታሪ ኦፕሬሽን ይስራ ብለን ጠይቀን፣ አዝመራ ስራት እየሆነ ነው፣ እንስሶች እየተሰረቁ ነው። በአካባቢው ከህግ በላይ ህግ ሆኖ ያገለግል የነበረ ማህበራዊ እሴት መሸርሸርም በህፃናት ህይወት ላይም እንዲህ ያለው ችግር በስፋት እንዲታይ ምክንያት መሆኑን ቅሬት አቅራቢዎቹ ይናገራሉ። መናገር የማይችሉ ከእናታቸው ጀርባ ያልወረዱ በአንቀልባ የታዘኑ ህጻናት ህይወት ያሳዝናል። አጥቢ እናቶች፣ ነፍሰ ጡር እናቶች፣ ህመምተኞች፣ አረጋውያን ያሳዝኑ ወጣቶች ያሳዝኑናል። የሚሰማቸው ጠፍቶ በዚህ እድሜያቸው ውጦ በሚያሸንፉበት ታግሎ በሚጥሉበት በዚህ እድሜያቸው ጊዜያቸውን፣ ጉልበታቸውን በነፃ በነጻ የአርሶ አደሩን አዝመራ ለመሰብሰብ በራሳቸው በጎ ፍቃድ ተሰብስቦ ይሄን እናድርግ ብሎ ማመልከቻ መንግስት ጋር ይዞ መንግስት በቤንሻንጉል ጉሙዝ መተከል ዞን ያለውን የጸጥታ ሁኔታ የሚመሩት ሌፍትናንት ጀነራል አስራት ደኔሮ ስለ ጉዳዩ ተጠይቀው ትናንት ለጣቢያችን ከሰጡት ምላሽ የተለየ ነገር መናገር እንደማይሹ ገልጸዋል። ይህም በዞኑ ሚሊሻዎች በጎጥና በቤተሰብ ብዛት እየተመለመሉ እየተደራጁም ሰላምን እንዲያስጠብቁ ሰልጥነውና ታጥቀው አካባቢያቸውን በቋሚነት እንዲጠብቁ ይደረጋል የሚል ነበር። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።